በደቡብ ሱዳን የተባበሩት መንግስታት ተልኮ ስር በተካሄደው የደቡብ ሱዳን ሰብአዊ መብቶች ይዞታ ምርመራ ዘገባ መሰረት ደቡብ ሱዳን ውስጥ የመንግስት ኃይሎች በአማጽያን ላይ በቅርቡ ባካሄዱት ዘመቻ የተፈጸመው የሰብአዊ መብት ጥሰት መጠነ ሰፊ ነው ጦሩ በተለይ በዩኒቲ ግዛቷ በማዩም ወረዳ ባለፈው ሚያዝያ በከፈተው ጥቃት ሰላማዊ ሰዎች መገደላቸውን መንደሮችም መውደማቸውንና ከ100 ሺህ በላይ ሰዎች ከቀያቸው መፈናቀላቸውን ከጥቃቱ የተረፉ ሰዎች ተናግረዋል። 115 የጥቃት ሰለባዎችን እንዲሁም የአይን ምስክሮችን በማነጋገር አጥኚዎቹ ባወጡት ዘገባ ጦር ኃይሉ ሴቶችና ልጃገረዶችን መድፈሩንና ቁም ስቅል ማሳየቱን ጠቁመዋል። እንደ ዘገባው ከተደፈሩት መካከል አንዳንዶቹ በመኖሪያ ቤታቸው ውስጥ እንዲቃጠሉ ተደርጓል። ሌሎች ደግሞ ተተኩሶባቸው ተገድለዋል። ከአንድ ወር በፊት የተባበሩት መንግስታት የህፃናት ጉዳይ መርጃ ድርጅት በምህፃሩ ዩኒሴፍ ባወጣው ዘገባ ደግሞ በደቡብ ሱዳን ህፃናት ከመጠን ያለፈ በደል ይደርስባቸዋል። ዶቼ ቬለ ያነጋገራቸው የዩኒሴፍ ቃል አቀባይ ክሪስቶፍ ቡላራክ በደቡብ ሱዳን ህፃናት የሚገኙበት ሁኔታ አሳሳቢ መሆኑን ተናግረዋል። ከቅርብ ጊዜያት ወዲህ በህፃናት ላይ የሚፈጸሙ ጥቃቶች እጅግ እየተባባሱ ሄደዋል። በህፃናት ላይ ከዚህ ቀደም ያልታዩ ጭካኔ የተሞላባቸው ጥቃቶች ይደርሳሉ። ደቡብ ሱዳን የምትገኝበት ሁኔታ ትኩረት እንዲሰጠው ለዓለም አቀፉ ህብረተሰብ ጥሪ አስተላልፈናል። እኛም በሀገሪቱ ስንንቀሳቀስ ብዙ ፈተናዎች እንደሚገጥሙንና ህዝቡ በተለይም ለጥቃት የተጋለጡ ህጻናት የሚገኙበት ሁኔታ አስቸጋሪ መሆኑን አስረድተናል። ዩኒሴፍ እንደሚለው በደቡብ ሱዳን በህጻናት ላይ ከሚፈጸሙ ወንጀሎች መካከል አስገድዶ መድፈርና ማኮላሸት ይገኙበታል። ቃል አቀባዩ እንዳሉት በደቡብ ሱዳን ህጻናት የከፋ ችግር ውስጥ የሚገኙት ጦርነቱ በተባባሰባቸው በዩኒቲ በብሉ ናይል እንዲሁም በጆንግሌ ግዛቶች ነው። በሀገሪቱ ምኑንም የማያውቁ ህጻናትን ለውትድርና በመመልመል በከፋው የእርስ በርስ ጦርነት እንዲካፈሉ መደረጉም ከቀድሞ አሁን እየባሰ ሄዷል። ቃል አቀባይ ቡላራክ በአሁኑ ጊዜ ደቡብ ሱዳን ውስጥ 13,000 ህጻናት በተለያዩ የደቡብ ሱዳን ኃይሎች ተመልምለው በውጊያ መሰማራታቸውን አስታውቀዋል። እንደ ቃል አቀባዩ ድርጅታቸው ዓለም አቀፍ ድንጋጌዎችን በመጣስ በደቡብ ሱዳን በልጆች ላይ የሚፈጸሙት ወንጀሎች እንዲቆሙ ጠይቋል። እኛ የመንግስት ኃይሎችም ሆኑ አማጽያን አለም አቀፍ የሰብአዊ መብት ህግን የሚጻረሩ እነዚህን እጅግ አሰቃቂ የሆኑ ጥቃቶች በአስቸኳይ እንዲያቆሙ ጠይቀናል። ከታህሳስ 2006 ዓ.ም በፊት ጥሩ ውጤቶችን አይተን ነበር። በዚያን ጊዜ ኮብራ የሚባለው አንጃ በውትድርና ያሰማራቸውን 1700 ህጻናት ለቆ ነበር። ሆኖም አሁን በህጻናት ላይ የሚፈጸመው ጥቃትም ሆነ ህጻናትን ለውትድርና መመልመሉ እየተባባሰ የሄደው። ዩኒሴፍ እንደሚለው ጦርነት ተባብሶ በቀጠለባት በደቡብ ሱዳን ስር በሰደደ የተመጣጠነ ምግብ እጥረት ከ250 ሺህ የሚበልጡ ህጻናት ተጎድተዋል። ከአራት መቶ ሺህ በላይ ህጻናት ትምህርት ቤት መሄድ አልቻሉም። በቀጠለው ጦርነት ምክንያት ለውትድርና የሚመለመሉትም ህጻናት ቁጥር እየጨመረ በመሄድ ላይ ነው። ለነዚህ ችግሮችም መፍትሄው በሀገሪቱ በተቻለ ፍጥነት ሰላም የሚወርድበትን መንገድ መፈለግ መሆኑን ዩኒሴፍ አሳስበዋል።